ከ50 ሺህ በላይ ተፈናቃዮች ወደ መተከል ዞን ተመልሰዋል ሲል የቤንሻንጉል ጉሙዝ አደጋ ስጋት አመራር ኮሚሽን አስታወቀ። የኮሚሽኑ ኮሚሽነር አቶ ታረቀኝ ታሲሳ እንዳሉት ተፈናቃዮች የተመለሱት የጸጥታ ሁኔታ በመሻሻሉ ነው። በክልሉ 360 ሺህ በላይ የሚሆኑ ዜጎች ከቀያቸው ተፈናቅለው በሚቀርብላቸው ድጋፍ የሚኖሩ መሆናቸውንም አቶ ታረቀኝ ጨምረው ገልጠዋል። አኩር መልካ ዝርዝሩን ይዟል። የቤኒሻንጉል ጉሙዝ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ታረቀኝ ታሲሳ ከመተከል ዞን በ2012 ዓ ም ሐምሌ ወር ውስጥ በጸጥታ ምክንያት ተፈናቅለው ከነበሩ መካከል አብዛኛዎቹ ተመልሷል ሲሉ ገልጸዋል። እነዚህ ተፈናቃዮች ሰፍረው ከነበረበት አማራ ክልል ወደ መተከል እንዲመለሱ የተደረገበትን ምክንያትም ኮሚሽነሩ አስረድተዋል። ከሁለት ሺህ አስራ ሁለት ጀምሮ ለሁለት ዓመታት እና ከዛ በላይ ጊዜ ከኛ ክልል ከመተከል ዞን ስድስቱም ወረዳ ማለት ነው። ወደ አማራ ክልል ራንችና ግኒ የሚባሉ ቦታዎች ላይ ተፈናቅለው እንደነበሩ ሲንገልጽ ነው የነበረው። እነዚህን ለማስመለስ ብዙ ጊዜ ጥረቶች ሲደረጉ ነው የነበረው። ብዙ ጊዜ አልተሳቁም ነበረ። ይህም እንደሚታወቀው በጸጥታ ምክንያት ነው። አሁን ጸጥታው ስለተሻሻለና ማሻሻል እያሳየ ስለሆነ እነዚህ ዜጎች ወደ ቀያቸው፣ ወደ አካባቢያቸው እንዲመለሱ ነው የተወሰነው። በተወሰነው መሰረት ሀምሳ ሺህ ሶስት መቶ ሀምሳ አካባቢ የሚሆኑት ወደ አካባቢያቸው ወይም ወደ መተከል የመቀል ዞን ስድስቱ ወረዳዎች ላይ የተመለሱበት መሆኑ ነው ማለት ነው። ወደዚህ ለማስመጣት ብዙ ጊዜ ተሞክሮ ነበር፣ ተሳካም ነበር። አሁን መሳካቱን እንደ ትልቅ ውጤት ነው እያየን ያለ ነው። ስናመጣቸውም አካባቢያቸውን ያማከለ ቦታ ላይ ያለ ነው። አቶ ታረቀኝ ተፈናቃዮቹ በመጠለያ ጣቢያ እንዲቆዩ መደረጋቸውን ጠቁመው፣ ተፈናቃዮቹ ወደ ቤታቸው አለመግባታቸውን በተመለከተም ያሉታላቸው ቤታቸው ወደ እያንዳንዳቸው ቤት ለምን አልገቡም? ለምለው አሁንም ስራዎች የቀርበዋል። እዛ ከሚሆኑ ግን አካባቢያቸው ላይ ሆነው ማለት ነው። በኋላ ስራቸውንም መስራት ማሳቸውንም መስራት የምችሉበት ቤታቸውንም መስራት እንዲችሉ ተደርጎ ነው ለጊዜው የተቀመጡት። ለስንት ጊዜ ይቀመጣሉ የምለው አምስት ቀንም አስር ቀንም ብዙ ቀንም ሊሆን ይችላለንም። የጸጥታ ሁኔታ ስረጋጋ ሰዎች አካባቢያቸውን ፈትሾ የሰላም ሁኔታ የመጨረሻ መሻሻል ካሳየን ሰዎች በራሳቸው መመለስ ይችላሉ ተብሎ ስለተገመተ፣ ለጊዜው ግን አንድ ቦታ ነው ማዕከል አድርገን እያስቀመጥ ናቸው። ኮሚሽነሩ ወቅቱ ክረምት ከመሆኑ ጋር ተያይዞ በመንገድ መሰረተ ልማት ችግር ሳቢያ ተፈናቃዮቹ ለምግብ እጥረት እንዳይጋለጡ የሶስት ወር ምግብ በአንድ ጊዜ ደርሰው በአቅራቢያቸው እንዲያገኙ እየተሰራ ነው ብለዋል። የጤናና ሌሎችም መሰረታዊ አገልግሎቶችን ለተፈናቃዮች ተደራሽ ለማድረግ ሰርተናል ያሉትን አቶ ታረቀኝ አብራርተዋል። ፀጥታውን ብቻ አይደለም፣ የልማቱን ስራ፣ የጤናውን፣ የውሃውን፣ የሁሉንም ነገር አስፈላጊ የሆኑ ነገሮች የሚከታተልና ና የሚቆጣጠር አቅጣጫን የሚሰጥና በዚህ ላይ እየሰራ ያለን የኮማንድ ፖስት። ስለዚህ ሁሉም በዚህ ስር ስለሆነ የጤና ሁኔታ በጥሩ ሁኔታ በክላስተር ነው የምንመራ። አንድ እንደ ክልል ምግብና ምግብነት የመሳሰሉትን በተመለከተ ድጋፎች በጥሩ ሁኔታ ነው እየተሰጠ ያለው። በቂ የሚባለው ነገር እንኳን አለ ባንል እንደ አንድ ተፈናቃይ ግን አስፈላጊ ነገሮች እየተሟሉ ናቸው። የምለውን ነገር ለመጨመር ተፈናቃዮቹ መተከል ዞን ሙሉ በሙሉ ሰላም ሲሆን ወደ ቤታቸው ይመለሳሉ ሲሉ የተናገሩት አቶ ታረቀኝ እስከዛም ባሉበት መጠለያ አካባቢ ይሰራሉ ያሉትን ገልጸዋል። ካምፖቹ ይጠበቃሉ፣ የምግብ ሁኔታ ክትትል ይደረገ ተፈናቃዩም እዚ አካባቢ ላይ ስራ ስርዓት አለበት። አስፈላጊ ይህ የግብርና ማቴሪያሎች ይሟላላቸዋል። እዚ አካባቢ የልማትን ስራ እንዲሰሩ ተደርጎ ከዚህ ጎንጉ ለጎን ተያይዞ ደግሞ የጸጥታው ስራ ዴይሊ ይሰራል ማለት ነው። ወደ መተከል ዞን መመለሳቸው ከተጠቆመው ተፈናቃዮች መካከል በስልክ ለማናገር ያደረጉት ጥረት ለአሁኑ አልተሳካም። የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነሩ አቶ ታረቀኝ ታሲሳ በክልሉ በተፈጥሮ ማለትም በጎርፍና ሌሎች ምክንያቶች እንዲሁም በጸጥታ ምክንያት ከቤት ንብረታቸው ተፈናቅለው የነበሩ ከሶስት መቶ ስልሳ ሺህ በላይ ሰዎች በድጋፍ ይኖራሉ ብለዋል። በቤኒሻን ጉልጉሙዝ ክልል ባለፉት ሁለት ዓመታት ውስጥ በታጣቂዎች ጥቃት ብዙ ሲቪሎች መገደላቸውንና እና በመቶ ሺዎች የሚቆጠሩ መፈናቀላቸው ሲዘገብ ቆይቷል። ለአሜሪካ ድምፅ ናኮር መልካ ከአምቦ።